Die Alem. በመጪው ህዳር 29 ቀን 2010 ዓ ም ከወረዳ እስከ ፌዴራል መንግስት ባለሥልጣናት ድረስ በአፋር ክልል ዋና ከተማ ሰመራ ይከትማሉ። ላለፉት 11 ዓመታት በዚህ ቀን በዓሉን እንዲያዘጋጁ በተመረጡ ከተሞች ጭፈራው ይደራል። አውራ ጎዳናዎች ያለውትሯቸው ውትሯቸው ጸድተው በሰንደቅ ዓላማ ማሸብርቀው ይታያሉ። በሚቀጥለው ህዳር ተራው የሰመራ ነው። ዝግጅቱ ግን እንደ አቶ ሁሴን አሊ ላሉት የመንግስት ሠራተኞች ከፈቃዳቸው ውጪ ገንዘብ እንዲያዋጡ አስገድዷቸዋል። በዳዌ ወረዳ የአቅም ግንባታ ጽህፈት ቤት ሰራተኝነት የሚያገለግሉት አቶ ሁሴን እንደሚሉት በፈቃደኝነት የተጀመረው መዋጮ በግዳጅ ቀጥሏል። የብሔር ብሔረሰቦችን እንግዶች ለመስተናገድ ባለፈው ሚያዝያ ወር ሰላሳ ፐርሰንት ቆርተን ነበረን። እንደገና ደግሞ ሐምሌ ላይ ሰረነኛ ፈለጎት ውጭ አስተዳደሪ እና ካቢኔዎችን እኛ ወሰንዋል። ቢትፈልጉም ባትፈልጉም ግማሽ ትቆርታላቸው እያሉ ነው አንድ ሰራተኛው ደግሞ እኔ የፈለጉት አልቆርጤም ብሎ ስቢት ተሰጥቷል። የሰመራ ከተማ ነዋሪው አቶ ሀቢብ ሰዲቅም የመንግስት ሰራተኛ ናቸው። አቶ ሀቢብ ከወር ደመወዛቸው ወደ አራት መቶ ብር ገደማ ላለፉት አምስት ወራት ለዚሁ ዝግጅት ሲቆረጥባቸው ቆይቷል። ለብሔር ብሔረሰቦች ነው ተብሎ የተቆረጥብን በወር ላይ አንድ ሶስተኛ የሚባላል የሆነ ፐርሰንት አላቸው የሚቆርጡበት። ከኛ ወደ አሁን ከእኔ ደመወዝ ላይ ቢያንስ ወደ አራት መቶ ብር ሶስት መቶ ብር ይወሰዳል። ለሱ ሶስት ወር ሆኖ መሰለኛ አራት ወር ሶስት ወር ምንም ማድረግ አንችልም። ሁሉም ሰው ባነስማማም የምናመጣው ነገር የለም አደለም፣ እኛ ባንስማመም እንኳ ምንም ማድረግ አንችልም። ያው ከሁሉም ጋር ተቆርጦ ነው ይመጣሉ ደሞዛቸው የብሔር ብሄረሰብ ተቆርጧል ተብሎ ነው እጃችን ላይ የሚደርሰው። በአፋር ክልል የአብዓላ ወረዳ በመንግስት መስሪያ ቤት ውስጥ የሚያገለግሉት ሰራተኛም ከወር ደሞዛቸው ሰላሳ በመቶ ለሶስት ወራት ተቆርጦባቸዋል። እኚህም የመንግስት ሰራተኛ የመዋጮውን ፍትሐዊነት አጥብቀው ከሚተቹ መካከል አንዱ ናቸው። ያው በበዓሉን ምክንያት በማድረግ የብሔር ብሄረሰቦችን ምክንያት በማድረግ ነገሮች በቃ ከአቅም በላይ እየተቸገርን ነው እኔ አንድ የመንግስት ሰራተኛ ካለው ገበያ ተፈቅዶ ነው ገንዘብ የሚነሳበት አለ እንዴ? ፍቃደኝነቱ ካለው ሊሰጥ ይችላል፣ አይደለም በፐርሰንት ደረጃ ሙሉ ሊሰጥ ይችላል። ነገር ግን አሁን እኛ ጋር የሆነ ያለው ዝም ብሎ ነው፣ በቃ ጀስት ምንም ማማከር ምናም የሚባል ነገር የለም። እነሱ ወስነው የወሰኑትን ነገር ህዝብ ጋር ማስረጥ ነው እንጂ ተወያዩቱ ውስጥ ምን ያክል ይሁን በኮንሰንሰስ ደረጃ ነገር አይደለም እየተባልን ያለ ነው ማለት ነው። በጣም ትክክለኛና ፍትሃ ያልሆነ ነገር ነው። ዝም ብለው እየተነሳብን ያለ ነው። ለማስፈልጌ ነው። የብሔር ብሔረሰቦችን በዓል ለማክበር ሽር ጉድ የሚለው የአፋር ክልል ከመንግስት ሰራተኞች የሚሰበስበው መዋጮ ተመሳሳይ አይደለም። ስማቸው እንዳይገለጥ የፈለጉ መምህር ለበዓሉ ዝግጅት የተቆረጠባቸው የደሞዛቸው አምስት በመቶ ብቻ ነው። እኔ የምኖረው አፋር ነው። ዞን አራት እዋ ወረዳ የሚባል አካባቢ ነው የምኖረው። መምህር ነኝ። ያው በትርፍ ሰዓትም የንግድ ስራ ይሰራለሁ በእኛም ወረዳ ነበር እንደዚህ የአንዳንዱ የመንግስት ሰራተኛ ሀያ አምስት ፐርሰንት አውጥቷል ያው መምህራኖች ብቻ እኔ መምህር ነኝ ያው እንዳልኩ ከብዙ ክርክር በኋላ አምስት ፐርሰንት ተደርጓል ሌላው በሙሉ ግን ሀያ አምስት ሀያ አምስት ፐርሰንት ተአንድ ወር ደመወዙ ተቆርጧል የእዋ ወረዳው መምህር በትርፍ ጊዜያቸው ይነግዳሉ እርሳቸው ፈቃደኛ ባይሆኑም በነጋዴነታቸው ተጨማሪ አራት መቶ ብር ለበዓሉ ዝግጅት እንዲያዋጡ ትዕዛዝ ተጥሎባቸዋል በእያንዳንዱ ንግድ ፍቃድ ባለው ሰው ስር አራት አራት መቶ ብርድ ተብሎ እንትን ተብሎ በኛ ወረዳ በእኛ ወረዳ ያለውን የምነግርሀው። ሌላውም ደግሞ እንደየወረዳው ይለያይ ይችላል። ፍላጎት የሚባል ነገር አለን፣ እንደ ሊሆን ይችላል በፍላጎት ሆን ማንም ፍላጎት የለም መውጣት። በቃ ከላይ ከአስተዳደር በኩል ከወረዳ ኃላፊ በኩል ትእዛዝ ይመጣል። ከዛ ያለውን በንግድና ኢንዱስትሪ በኩል አለ። ይሄንን በተቃቅተን ንግድ ፍቃድ በዛ ብያንዳንዱ በንግድ ፍቃድ ነው እንትን የሚጣለው። ያው የተባለውማ ለብሔረሰቦች ቀን ማክበሪያ ነው የተባለው። እንግዲህ የተባለ ነገር ይሄ ነው። ያው የማሳመን ስራ የፍላጎት ስራ ሳይሆን ያው እንደ ግዳጅ ጭምር ነው የሚወሰ ዝሮ ዝሮ በአጠቃላይ ያለው ነገር ማለት ነው። በንግድ ሥራ ላይ የተሰማሩት አቶ ከድር መሐመድ እንደ መሰሎቻቸው ትእዛዙ ደርሷቸው ሀያ ሺ ብር ገደማ አሰባስበው አስረክበው ነበር። የተሰበሰበውን ገንዘብ የተረከበው የክልሉ መንግስት ከእያንዳንዱ ነጋዴ በነፍስ ወከፍ አንድ ሺ ብር እንዲዋጣ ትእዛዝ አስተላልፏል። ብር ተሰብ አሰባስቡ ተብሎ ከነጋዴ ወደ ሀያ ምናምን ሽብር አሰባስቡ ሰተ ነበረ ያብር አይበቃም፣ አሁንም ጨምሮ ተብሎ ሱቅ ያለው በሙሉ አንዳንድ ሽብር ይክፈሉ ምናምን ተባለ። አሁን ያብር የተሰበሰበ ነው። ዳንስ በአንድ ወረዳ ማለት ነው። እንደገና ሌላ ወረዳ ላይ ከመቶ ምናምን ሽብር በላይ የተዋጣ የዋጡ ወረዳዎችም አሉ ነጋዴዎች ብቻ። በመጪው ህዳር ሀያ ዘጠኝ ቀን የሚከበረው የብሔር ብሔረሰቦች በዓል ዝግጅት በፌዴሬሽን ምክር ቤትና የክልሉ መንግስት ባቋቋመው ማስተባበሪያ ጽህፈት ቤት በጥምረት ይዘጋጃል። ጉዳዩ በቀጥታ የሚመለከታቸው በአፋር ክልል የማስተባበሪያ ጽህፈት ቤቱ ኃላፊ አቶ መሐመድ አወል በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆኑም። የኢትዮጵያ ፌዴሬሽን ምክር ቤት ለጥያቄው ምላሽ መስጠት ያለበት የአፋር ክልላዊ መንግስት ነው ይበል እንጂ ከፌዴራል መንግስት ለበዓሉ ዝግጅት የሚመደብ በጀት መኖሩን ግን አረጋግጧል። አጠቃላይ የበዓሉ አከባበር ምን ያህል ይፈጃል? የክልሉ መንግስት ከአጠቃላይ ወጪው ምን ያክሉን ይሸፍናል? የፌዴራል መንግስት ድርሻ ስንት ነው? ምላሽ አጡ ጥያቄዎች ናቸው። በጉዳዩ ላይ ማብራሪያ የመስጠት ስልጣን የለኝም ያሉን የምክር ቤቱ ባልደረባ ምክር ቤቱ በበዓሉ አከባበር ላይ ያለው ሚና የማስተባበር ብቻ እንደሆነ ተናግረዋል። የአፋር ክልል የመዋጮው ጥያቄ ግን እስከ ተረጂዎች መዝለቁን የሚናገሩ ነጋዴ የበዓል አከባበሩ እቅድ የክልሉን አቅም ያገናዘበ ለመሆኑ ጥያቄ አላቸው የብሔር ብሔረሰቡን በዓል ለማክበር የታቀደው እቅድ ክልሉን ያገናዘበ ለምን አልሆነም? አሁን ማህበረሰቡና ነጋዴውን ከመጉዳት በአቅሙ ለምን አይሰራም? በመንግስት በጀት መሆን ሲገባው፣ አሁን ክልሉ ከሰመራ ላይ ይከበራል ተብሎ የታሰበው እቅድ በዓሉን ለማክበር መንግስት መቻል ያለበትን ማቴሪያል መቻል ሲገባው አሁን ማህበረሰቡ ገና ነጋዴው ጋር ነው የተጨናነቀ ያለው። የሚገርም ነገር ቼፍትኔት የሚረዳ ሰው እንኳን ራሱ አልቀረም ከሚሰጠው ከቼፍትኔት እርዳታ ላይ ነው እየተቀነሰበት ያለው ማለት ነው። በማህበረሰቡ እንኳን ነጋዴ ሰሩት የሚበላው ሳይሆን ተረጁ ተረጁ ማህበረሰብ ራሱ እንዲያዋጣ ነው መደረግ የያዘውና መንግስት ይህንም እንዲያሰበ ላቅ አልቻልኩም። እኛ ለማ የሚሉት ብሔር ብሔረሰቡን ማክበሪያ የሚሆን ገንዘብ ያጥረናል። አንደኛ የሚገነባ ስታዲየም አለ። ለዛ ለስታዲየም በገንዘብ የሚሆን ማቴሪያል አንሷል። ሁለተኛ ደግሞ ብሔር ብሔረሰቡ በዓል ሲከበር እንግዶች ይመጣሉና፣ ለነዛ ለእንግዶች መስተናገጃ የሚሆን ገንዘብ ያስፈልጋል። ስለዚህ ህዝቡ ነው መቻል ያለበት ይህን ነገር ተባለ። መንግስት ይህን ነገር ለምን አያስብበትም? ማህበረሰቡ ለምን ያስባል ነው የኛ ጥያቄና፣ ግራ አጋብቶናል በጣም የአፋር ብሔራዊ ክልላዊ መንግስት ለዚሁ በዓል ዝግጅት እንደቀደሙት ክልሎች ሁሉ በስብሰባ አዳራሽ፣ ስታዲየም እና የእንግዶች ማረፊያዎች ግንባታ ተጠምዷል። የኢትዮጵያ ዜና አገልግሎት እንደዘገበው የክልሉ መንግስት ለዚህ በዓል ብሎ ለሚገነባቸው እቅዶች ብቻ 1.6 ቢሊዮን ብር ወጪ አድርጓል። ይህ ግን የሰመራ ታሪክ ብቻ አይደለም። ከዚህ ቀደም በዓሉን ያከበሩ ከተሞችም በድንገተኛ ግንባታዎች ሲጥለቀለቁ ተስተውሏል። ይህንኑ በዓል የጋምቤላ ክልል ለአስረኛ ጊዜ ሲያዘጋጅ ቀድሞ ያልነበሩትን የእንግዳ ማረፊያ ስፍራዎች ገንብቷል። ከ35 ሺህ በላይ ተመልካቾች የማስተናገድ አቅም ያለው ዘመናዊ ስታዲየም ሁለት ሺህ ሰዎችን በመቀመጫ ማስተናገድ የሚችል የመሰብሰቢያ አዳራሽ እና የባህል ማዕከል የመንገድና የትራፊክ መብራቶችም ለዚሁ በዓል ተብለው ተሰርተው ነበር። በአፋር ክልል የዳዌ ወረዳው ነዋሪ አቶ ሁሴን አሊ የክልሉ መንግስት በሰራተኞች መካከል የመዋጮ ፉክክር እንደፈጠረ ይተቻሉ። ና ዳዌ ወረዳ ስድስት መቶ ሺህ ሰጥቶ ነበር፣ ሌሎች ወረዳ ሚሊዮን ምናምን ገብተዋል። እኛ ሶስት ሚሊዮን ሁ ሚሊዮን መገባት አለበት ብሎ ውድድር ነው ሰራተኞችና ቀበሌ አስር ቀበሌ ውስጥ ሴፍትሬት በህብረተሰቡ የሰጡ የነበረው ብር አንድ ሚሊዮን ያክል ብር ከህብረተሰቡ ተቆርጧል። ደሞ አቶ ሀቢብ ሰዲቅ በወረዳቸው በፍላጎት የተጀመረው መዋጮ ይራዝማል ብለው እንዳልጠበቁ ይናገራሉ። መዋጮው የሚያበቃበትን ጊዜ እየጠበቅን ነው የሚሉት አቶ ሀቢብ ግንባታዎቹ በመንግስት በጀት እንጂ በሰራተኛ መዋጮ ሊካሄዱ ባልተገባ ነበር ሲሉ ይተቻሉ። ያው በሰዓቱ ያው ይሄ ብሔር ብሔረሰብ ያው የእኛን እንትን ስለሆነ አጉልቶ ሊያወጣለን የሚችለው በሚል በአብዛኛው ብዙኑ ተስማምቶ ነበር። ግን እንዲህ በጣም ረጅም ጊዜ ይሆናል ብለን አልጠበቅንም ነበረ። በሰዓት የተወሰነ ለሶስት ወር ለአራት ወር ቢሆን ብለን ነበር እኛ የጠበቅነው። ያው ይቆረጣል ተብሎ ሲባል ወይ ደግሞ የመጀመሪያ ወር ደግሞ ሞዛችን ላይ ተብሎ እንደዚህ የሚቆረጥ ነገር በአንድ የሚቆም ነገር ነበር ይመስለን። በዛም ደስተኛ ነበር፣ ለብሔር ብሔረሰብ ችግር የለም ብለን ነበር። ና ያው እየቀጠለ መጥተዋል። ግን የሆነ ሊሚት ያለው ይመስለኛል፣ እስከ ስድስት ወር ሰባት ወር በሚል ነው ያኛም ተስፋ አድገን የምንጠብቀው። ስቲል ግን እየተቆረጠ ነው ያለው። እኛ በዛ አልተስማማንም። ያው የተያዝለት ባጀት ኑሮ ለብሔር ብሔረሰብ ተብሎ የሚያዝለትን ነገር ታቅዶና አንድም ተብሎ ሊሰራ ይገባል እንጂ ከኛ ከኢምፕሎይ የሚቆረጡ ነገሮች አግበው ነው ብለን አናስብም። መቼም አይደለም፣ በአንድ ወር በሚሰጥ እንትን ብሰጥ ምንም መስሎ አይታየኝም ሜይ ቢ ለእኛው ስለሆነ የኛው እንትን ስለሆነ ብዬ ስለማስብ ለዛ ቢሆን ችግር ያልነበረውም ግን፣ በተደጋጋሚ ከደሞዛችን ላይ በተከታታይ ወሮች የሚቆረጥብን ሲሆን እኛም ላይ የሚያመጣው ጫና አለ። ኢኮኖሚ ብዙ ነገሮች አሉ። አሁኑ መሩ ብዙም ሀይ ሆኗል፣ እና እነዛ ነገሮች ኢምፓክቶች አሉት። አድማጮቻችን፣ በዚህ መሰናዱ ላይ የአፋር ብሔራዊ ክልላዊ መንግስትን አስተያየት ለማካተት ያደረግነው ተደጋጋሚ ጥረት ሳይሳካ ቀርቷል። ለዛሬው በዚሁ አበቃን።